እኑ ቀና ይስጥልኛ አድማጮች እንደምንሰነበታችሁ በሶማሌ ክልል በተለይ ካለፈው ሳምንት ወዲህ አሳሳቢ የሚባል ግጭት ተከስቷል። ግጭቱ በክልሉ በርዕሰ ከተማይቱ ጅግጅጋና በሌሎች ከተሞች በሰውና በንብረት ላይ ከፍተኛ ጉዳትና መዘዝ አስከትሏል። ይኸው የሶማሌ ክልል ግጭት መንስኤውና አንደምታው የዛሬው ውይይታችን የሚያተኩርበት ጉዳይ ነው። በዚሁ ውይይት ላይ የፖለቲካ ሳይንስ ምሁራኑ አቶ መሐመድ ኦስማንና አቶ ቻላቸው ታደሰ ተሳታፊዎች ናቸው። እንግዶቻችን የውይይት ተሳትፎ ጥሪያችንን በመቀበላችሁ ከልብ አመሰግናለሁ። በሶማሌ ክልል ካለፉት ጥቂት ሳምንታት ወዲህ የተቀሰቀሰው ግጭት በወቅቱ ሙሉ ለሙሉ አብቅቷል ባይባልም በመጠኑ በረድ ማለቱ እየተነገረ ነው። ይኸው ትልቅ ስጋት ፈጥሮ የሰነበተው ግጭት የፌዴራል መከላከያ ሰራዊት በክልሉ ከተሰማራ እንዲሁም ክልሉን ካለፉት አስር ዓመታት ወዲህ ያስተዳደሩት ፕሬዝደንት አብዲ ዑመር መሐመድ ስልጣናቸውን ከለቀቁና አህመድ አብዲ መሐመድ በጊዜያዊነት ከተኳቸው በኋላ በክልሉ አንጻራዊ መረጋጋት እንደሚታይ ያነጋገርናቸው የአይን እማኞች ገልጸውልናል። እንደሰማነው በክልሉ በርዕሰ ከተማይቱ ጅግጅጋና በሌሎች ከተሞች በተፈጠረው ግጭት የብዙዎች ሕይወት ጠፍቷል፣ አብያተ ክርስቲያን በእሳት ጋይቷዋል፣ የክልሉ ተወላጆች ያልሆኑ ሰዎች ንብረት ወድሟል፣ ብዙዎችም ተፈናቅለው ለከፋ ችግር ተዳርገዋል። አቶ መሐመድ ይህ በክልሉ የተቀሰቀሰው ግጭት አሁን የደረሰበት ደረጃ ላይ እንዴት ሊደርስ ቻለ? እዚህ ላይ ያደረሱት ሁኔታዎች ምንድን ናቸው? አመሰግናለሁ። ትንሽ ባክግራውንድ ከሰጠው ችግሩ ኢትዮጵያ እንዳቋቁመች በጠባኝነት በአግሬሽን ነው የተሰራ አገሩ ማለት ነው ወደ ኋላ ከተመለሰን ምንል ጊዜ ያህል ጊዜ መንግስትም የሀገር መሪዎቹ አስተዳደራቸው አግሬሽን ነበረ። ስለዚህ የሀ ባክግራውንድ ኢፌክት አስቀምጠዋል። ሶማሌ ክልል ውስጥ ፌዴራሊዝም የተፈጥሮ ምክንያት እኩልነት ለህዝቦች ሁሉም መስጠት ነበረ፣ ግን ህገ መንግስቱ ራሱ እኩልነት አልሰጠም። ፕራክቲካሊ ማለት ነው። ፓርቲው ኢፒአርዲፍ በአቋቁመች ሲስተም በ አራት ኤትኒክ ግሩፕ ብቻ ነው። ሌሎቹ እዛ ውስጥ አልተገባም። ስለዚህ ፓርቲው ራሷ ህገ መንግስቱ በደንብ ይዞ አገሩ አልተመረበትም። በዛ አንጻር ሶማሌ ክልል በእጅ መያዝ እና በኃይል መጠቀም ማስገደድ ነው። ቲፒልፍ ወኢፒአርዴፍ ሲቆዩ ነው የመሩት። ከዛ በኋላ አቶ አብዲ ማህሙድ ኦመር ነው ያስቀምጡት ይዛ እሱ ደግሞ ግራስሩት ሰፖርት አልነበረውም። ህዝቡ ጋር ድጋፍ አልነበረውም። ግን በጉልበት ነው እዛ የተቀመጠው አስር አመት ወይ አስራ ሁለት አመት ተቀምጣለች። እዚሁ የሰብአዊ መብት ሲገፋ ነው የቆየው። ብዙ ችግሮች ሲፈጥር ነው የቆየው። እዛ ያህ ትልቅ ግጅት ፈጠረ፣ ትልቅ ጋብ ፈጠረች ክልሉና በፌደራል ጉዳዮች ላይ ያህ ጋብ አሁን የፌደራል መንግስት ለውጥ ከመጣ በኋላ ህዝቡን ነጻነት ካገኘ ድምጻቸው እንዲሰማ ሲፈልጉ በሰልፍ ሲወጡ ይታዩ ነበሩ። እና ይህ ችግር ባግራውንዱ ያ ነው። እሱ ደግሞ በዴሞክራሲ መንገድ ዴሞክራሲ ነጻነት፣ ህዝቡ ነጻነት ካገኘ አቢ ቦታ ነብሮም እዛ ማለት ነው። አቶ ቻላቸው፣ በሶማሌ ክልል አሁን የታየው ግጭት አሳሳቢ ደረጃ ላይ ሊደርስ የቻለበት ምክንያቶቹ ምንድን ናቸው? እንግዲህ የሶማሌ ክልል ፖለቲካ በመሰረቱ ከክልሎች ክልሎች ከታዳጊ የክልሎች ፖለቲካ በጣም ለየት ያለ ነው። ብዙ ተዋናዮች በፌዴራል ደረጃ ጦር ኃይሉ፣ የፌዴራል ጉዳዮች ሚኒስቴር፣ የጠቅላይ ሚኒስትር ቢሮ እንዲሁም ደግሞ እንደምዳልኩት ጦር ሰራዊቱ፣ ወደ ክልል ስንወርድ ደግሞ የጎሳ መሪዎች፣ የክልሉ መንግስት የሀገር ሽማግሌዎች እንዲሁም ደግሞ አሁን ያለው ልዩ ኃይል የሚባለው ልዩ ፖሊስ፣ ሚሊሻ የመሳሰሉ የተለያዩ ተዋናዮች እንዲሁም ደግሞ የኦጋዴን ብሔራዊ ነጻ አውጪ ግንባር የመሳሰሉ የተለያዩ ተዋናዮች አሉበት ነው። እና ከ1983 ዓመተ ምህረት ጀምሮ ስናየው ከፕሬዚደንት አብዲ ኢሌ በፊት የነበሩ ፕሬዚደንቶች በጣም ላጭር ጊዜ ነበር በፕሬዚደንትነት የቆዩ የነበረው። እንዲያው በክልሉ ታሪክ ለረዥም ጊዜ የቆዩት አቶ አብዲ ኢሌ ናቸው። ከዛ በፊት በነበረው ግንኙነት ግን የፌዴራል መንግስቱ በጣም በተደጋጋሚ ጣልቃ ገብነት ያካሄድ ነበረ። ቀደም ሲል በጠቅላይ ሚኒስትር ቢሮ ስር በተቋቋመው የክልል ጉዳዮች ዘርፍ በሚባለው በኋላ ደግሞ ፌዴራል ጉዳዮች ሚኒስቴር ተብሎ በተቋቋመው አማካኝነት ተደጋጋሚ ጣልቃ ገብነቶች በክልሉ ነበሩ። በዚህ ምክንያት በግምገማ ከማዕከላዊ መንግስት ሰዎች ይሄ ከሌ ፕሬዚደንት ይሁን ከሌ ምክትል ይሁን ከሌ ሶዴፓ ሊቀመንበር ይሁን እየተባለ ከማዕከላዊ መንግስቱ እየተመረጠ ነበረ የሶማሌ ህዝቦች ዴሞክራሲያዊ ፓርቲ አሁን የኢትዮጵያ ሶማሌ ህዝቦች ዲሞክራሲያዊ ፓርቲ ተብሎ የሚጠራው ስሙ ተቀይረው ማለት ነው። ስለዚህ እንደዚህ አይነት ብዙ ተዋናዮች ያሉበት ነው። በኋላ ግን እንደ አውሮፓ አቆጣጠር በሁለት ሺ ዘጠኝ አካባቢ ይመስለኛል እሳቸው ስልጣን ከመጡና ልዩ ኃይሉ ከተቋቋመ በኋላ የክልሉ ፖለቲካ ከመሰረቱ ነው የተቀየረው። ሰውየው የሪዥኑ በአጠቃላይ ክልሉ ላይ የክልሉን ሁኔታ ፖለቲካ ለመገንዘብ ውስብስብ የሆነውን የፖለቲካ ኢኮኖሚ ስርዓቱን ከግጭት ጋር ያለውን ዝምድናና ከጉሳ ፖለቲካ ጋር ያለውን ዝምድና በስፋት ማየት ያስፈልጋል። እሳቸው ከፌዴራል መንግስቱ በተወሰነ ደረጃ ከሲቪሉ መንግስት ጋር ራሳቸውን እየነጠሉ በምስራቁ ካለው የመከላከያ ሰራዊት ጋር በእንግሊዝኛው ፓትሮን ክሊኤንት ሪሌሽንሽፕ የምንለው አይነት የጥቅም ግንኙነት ነው የመሰረቱት። ስለዚህ በዚህ ግንኙነት ውስጥ የፌዴራል መንግስቱ ሲቪሉ አስተዳደር በፍጹም ደስተኛ እንዳልነበረ ግልጽ ነው። በአደባባይ ባይገልጸውም ግንኙነታቸው በአብዛኛው በምስራቁ ክፍል ካለው የጦሩ ክፍል ጋር ነበረ። የአንገለኝነታቸውን አጠበቁ። ልዩ ኃይሉን ካቋቋሙ በኋላ ደግሞ ልዩ ኃይሉን በተለያዩ ወረዳዎች፣ በተለያዩ ዞኖች፣ በክልሉ ባሉ ዞኖች በማሰማራት ቀደም ሲል በክልሉ ስልጣን ይካሄድ የነበረው በድርድር ነበር። ከተለያዩ የጎሳ መሪዎች ጋር በድርድር ከተለያዩ የሀገር ሽማግሌዎች ጋር በመደራደር ነበር። ማዕከላዊ መንግስቱ ጅጅጋ ላይ ያለው ስልጣን አልነበረውም ይሄን ያህል። ብዙውን ጊዜ የሚወስኑት በጎሳዎች መካከል የሚደረግ ድርድር ነበር። ያንን ቀይረው ልዩ ሀይሉን በመጠቀም ማዕከሉ ላይ ጅጅጋ ላይ ያለው መንግስት ሀይል አካበተ፣ የገንዘብ አቅም አካበተ፣ የፓወር ደግሞ ስልጣንንም ማካበት ቻለ። ሙሉ በሙሉ የጎሳ መሪዎችን የሀገር ሽማግሌዎችን እንዳንዱ ደግሞ በወረዳ ደረጃ በዞን ደረጃ ያሉ የበታች ቁልፍ ሚና ጫወቱ የነበሩ ድሮ እነሱም በሙሉ በቁጥጥራቸው ስርና በማስፈራራትም ጥቅማ ጥቅም በመስጠትም የስልጣን ሹመትን በመስጠትም የበላይነታቸውን ማስጠበቅ ቻሉ እና የአቶ አብዲ ኢሌ መምጣት የአስራ ዘጠኝ ሰማንያ ሶስት ጀምሮ በተለምዶ ይታወቅ የነበረውን ፖለቲካ፣ የክልሉን ፖለቲካ ከመሰረቱ የቀየረው እሳቸው። በጎሳ በጎሳ ብቻ የተመሰረተ ሳይሆን ስልጣን የሚያከፋፍሉት ወደ ቤተሰብ አወረዱት እና ይሄ ፐርሰናላይዝድ የሆነ አመራር፣ ግለሰባዊ መሰረት ያለው አመራር ለክልሉ እንቅፋት እየሆነ እና ደግሞ የፌዴራል መንግስቱና የጦር ሰራዊቱ ጣልቃ ገብነት ለእሳቸው ተገን ይሰጣል፣ ጦር ሰራዊት በአንድ በኩል ሌላው ደግሞ እሳቸው የሚያባረሯቸውን ካቢኔዎች ደግሞ አዲስ አበባ ሲመጡ ደግሞ ፌዴራል መንግስቱ ተገን ይሰጣል፣ በህግ ያለመጠየቅ የፕሮቴክሽን ጸጥታ ከለላ ይሰጣቸዋል። ስለዚህ የተለያዩ ውስብስብ ኃይሎች የተለያየ ጥቅሞቻቸውን ለማስጠበቅ ውስብስብ ፖለቲካ ሲጫወቱበት የኖረ ክልል ነው። በክልሉ ብቻ የሚወስን አይደለም ችግሩ፣ ፌዴራል መንግስቱ እጁ ያለበት ነው። አቶ መሐመድ እዚህ ላይ የሚጨምሩበት ሀሳብ አለ እንደ ተቻላቸው ያለው ከአቢሌ በፊት ብዙ ፕሬዚደንቶች ነው ከሱ በፊት የመጡት። በጣም አጫጭር ጊዜ ነው የቆዩት፣ ግን እሱ ከአስር አመት በላይ ቆየው። አንድ ምክንያት ልዩ ኃይል ነው። ሁለተኛ ደግሞ የህዝብና መንግስት ግንኙነት በታሪካዊ መንገድ ቀየረ። ሰው ህግ መንግስት እንዲከበር በመንግስት አቅጣጫ ሰው ሁሉ እንዲሰራ፣ እንደዛ ነው ያደረገው ሌላ ደግሞ ያደረገው የህዝብና ወየወረዳ አስተዳደሮች ና መከላከያ ግንኙነት ቆረጠ ያህ ችግር በጣም ትልቅ ችግር ነበረ በየወረዳ ወደ መከላከያ ሀይል ወረ ሀረር ሲመጡ ነበረ የቆዩትና እሱ ያኛው ቀየረ እና እሱ የነበረ ጊዜ ብዙ ችግሮችም ተፈጥረዋል ግን ብዙ እድገትም ተገኝተዋል እና ብዙ ለውጥ መጣ ወስማን ክልል ሰሞኑን በታየው ግጭት ላይ በአጠቃላይ የልዩ ፖሊስ ሚና ምን ነበር? አቶ መሐመድ አብዲ ላይ ከመጣ ወይስ ከሱ በፊት የነበረው አስተዳደር፣ ከዛ ጀምሮ ልዩ ሀይል ነበሩና እነሱ ከተፈጠረ በኋላ መንግስት በጉልበት መቆም ስለነበረበት አሸባሪዎች ያሉት አሉ። ኦንለፍ እኛ አሸባሪ ያለን ግን ኦንለፍ ነበሩ እና እነሱ ለመሸነፍ በጣም በጣም በጣም ኤክስትሪም የሆነ ሀይል ነው የጠቀሙት። ልዩ ፖሊስና አብዲሌክ ከፌዴራል መንግስት አቅጣጫ የወሰዱ ማለት ነው። ያ ያ ብዙ ችግር ነው የፈጠረው። ሰብአዊ መብት ሲገፉ ነበረ፣ ህዝብ ሲገሉ ነበረ፣ ሰው ብዙ ብዙ መረጃ ሳያገኙ የታሰሩ ነበረ። ስለዚህ እነሱ ክልሉ በኢትዮጵያ ግንኙነት በፌዴራል ፌዴራል መንግስት ግንኙነት ነ ኪልሉ፣ ልዩ ፖሊስ መኖሩ በጣም ወሳኝ ነበረ። ግን በዛ መንገድ ብዙ ነገር ነው እያጠፉ። አቶ ቻላቸው የልዩ ሀይሉ ባለፉት አስር አመታት የተፈጠረ ልዩ ሀይል ነው። በሀገራችን ካሉት ልዩ ሀይሎች ሁሉ በጣም ትልቁ የተደራጀ በፖሊስ አገልግሎት ለፖሊስ አገልግሎት እንዲሰጥ ተብሎ የተቋቋመ ግን ደግሞ እንደ ወታደር እንደ መደበኛ ወታደር የተዋጊነት ሚና እንዲኖረው ተደርጎ የተደራጀ ሀይል ነው። የእንግሊዝ እርዳታ ሰጪ ድርጅት ዲኤፍ አይዲ የሚባለው የተወሰነ የስልጠና ድጋፍ በገንዘብ ረገድ አድርጎ ነበረ። ስልጠናውን የሰጡት ይህንን ሀይል ለማቋቋም የፌዴራል መንግስቱ በምስራቁ ያሉ የጦር ክፍል በወታደሮች አማካኝነት በጦር ሰራዊቱ አማካኝነት ነው ስልጠና የተሰጠው። በኋላ አቶ አብዲ ምን አደረጉ? በመጀመሪያ ትንሽ ቁጥር የነበራቸውን የልዩ ኃይል አባላት ለኦጋዴን ነፃ አውጭ ግንባር ተዋጊዎች የምረት አዋጅ በማወጅ አብዛኞቹ የኦጋዴን ብሔራዊ ነፃ አውጭ ግንባር ሰራዊት አባላት እጃቸውን እንዲሰጡና ምረት እንዲደረግላቸው አደረጉ። ከእነዚህ ውስጥ አብዛኛዎቹን የኦጋዴን ጎሳ ተወላጅ የሆኑትን ወደ ልዩ ኃይሉ አካተቱ። እነዚህ ደግሞ የኦጋዴን ብሔራዊ ነፃ አውጭ ግንባር በሶማሊያም በተለያዩ ቦታዎችም ስልጠና ያገኙ ናቸው። መደበኛ ውጊያ የሽምቅ ውጊያም እንትን ያላቸው ናቸው። ልምድ ያላቸው ናቸው። እና ልዩ ኃይሉ ከመሰረቱ በባህሪው የተዋጊነት ኃይል ሁኖ ነው ቁጭ ያለው። ይህንን ኃይል እንግዲህ ላለፉት ዓመታት ምንድን ነው አንደኛው ጥቅም የፌዴራል መንግስቱ ዝም ብሎ በዝምታ ያየበት የነበረው ምክንያት የፌዴራል መንግስቱ ጦር ሰራዊት ሶማሊያ ክልል ውስጥ በተለያዩ ሰብአዊ መብት ጥሰቶች ሲከሰስ ነው የኖረው። በተለያዩ ጣልቃ ገብነቶች ከኦብነግ ጋር በሚያደርጋቸው ውጊያዎች በህዝብ ላይ ሰብአዊ መብት ጥሰት በማድረስ ብዙ ችግር ውስጥ ገብቷል። ስለዚህ ማድረግ የፈለገው ፌዴራል መንግስቱ የሀገሩን በሬ በሀገሩ በሬ የንረሰው አይነት ነው የሀገሩን መሬት አይነት ነገር እና በልዩ ኃይሉ አማካኝነት ኦብነግን መዋጋት ነው የመረጠው። ስለዚህ ልዩ ኃይሉን መንግስት መደገፍ ጀመረ እና ኦብነግ ኦጋዴን ላይ የነበረው ሶማሌ ክልል ላይ የነበረው መሰረት በአቶ አብዲ ኢሌ ዘመን አስተዳደር ተሸረሸረ። ኦብነግ ከሞላ ጎደል የተሸነፈው በፌዴራሉ ጦር ሰራዊት ሳይሆን በልዩ ኃይሎች አማካኝነት ነው ማለት ይቻላል። ልዩ ኃይሉ እንዴት ሊጠናከር ቻለ? እንግዲህ ጠንካራ ሊሆን የቻለበት የሁለት ወገኖች ጥቅም አንድ ላይ መገናኘት ስለቻለ ነው። የፌዴራሉ መንግስት ጥቅምና የክልሉ መንግስት ጥቅም የአቶ አብዲ ቀደም ሲል የፀጥታና አስተዳደር ዘርፍ ቢሮ ኃላፊ ያሉ፣ ያኔ ነው እንግዲህ ልዩ ኃይሉ የተቋቋመው። ስለዚህ የራሳቸውን የኦጋዴን ጎሳቸው የኦጋዴን ጎሳ ተወላጅ ናቸው። የኦጋዴን ጎሳ ተወላጆችን እየሳቡ እያሰባሰቡ ልዩ ኃይሉን አደራጁ። በሌላ በኩል ደግሞ ፌዴራል መንግስቱ ደግሞ ፈለገው ይህንን ጥቅም። ኦጋዴን ብሔራዊ ነጻ አውጪ ግንባር ለመዋጋት ልዩ ሀይሎችን እንጠቀም፣ ልዩ ሀይሎችን እናዝምትና ሽማቂዎችን እንዋጋ የሚል የሁለት ሀይሎች የአቶ አብዲ የክልሉ መንግስት ጥቅምና የፌዴራል መንግስቱ ጥቅም ኮንቨርዥ አደረገ። በዚህ ምክንያት ፌዴራል መንግስቱ በስልጠና መንገድም በትጥቅ ረገድም በመሳሪያ ትጥቅ ረገድም መርዳት ጀመረ ልዩ ሀይሉን። በኋላ የመጣውን ችግር አይደለም ፌደራል መንግስቱ ያየው። ለጊዜው የኦጋዴን ብሔራዊ ነፃ አውጪ ግንባርን ማሸነፍ ላይ ነው ያተኮረው። ያን አላማ ደግሞ መንግስት ፌደራል መንግስቱ አሳክቷል። የኦጋዴን ብሔራዊ ነፃ አውጪ ግንባር የመጨረሻ የምናንሳው ከተሸነፈ በኋላ ከክልሉ ማህበራዊ መሰረቱ ከሳሳና ከተወገደ በኋላ የዚህ ልዩ ሀይል ሚና ምን ይሆናል ሲባል አሁን አሁን የምናየውን አይነት በአቶ አብዲ ኤሊ ትእዛዝ፣ ሌሎች ችግሮች ድንበር ተሻጋሪ ወደ ኦሮሚያ ክልል ወደ ድሬዳዋ ድንበር ተሻጋሪ ችግሮችን መፍጠር ጀመረ ማለት ነው። እና የተጠናከረው በዚህ መንገድ ነው ብሎ ማለት ይቻላል። አቶ መሐመድ ለልዩ ሀይሉ መጠናከር ምክንያት ናቸው የሚሏቸውን ቢገልጹልን። ልዩ ሀይል ያጠናክራቸው በሁለት በኩል ማየት ይቻላል። በአንድ በኩል ፌደራል መንግስት ልዩ ፖሊስ ሲያቋቁሟቸው ከኦንሌፍ ጋር ኦንሌፍ መሸነፍ ሲፈልጉ ወታደሩ የፌደራል ወታደር ያህ አልቻለም እና ከዛ የመጡ ሰዎች ከዛ የመጡ ሀይል መፍጠርና በእነሱ መሸነፍ ግዴታ ስለነበረ ለዛ ነው ልዩ ፖሊስ የተፈጠረው። ስለዚህ በፌደራል መንግስት ፈላጊነት ነው የመጣ ማለት ይቻላል ልዩ ፖሊሱ። ከዛ በኋላም በአብዲ በኩል ደግሞ ብዙ ድጋፍ ነው የሰጣቸው፣ ብዙ ፕሮሞሽን ነው የሰጣቸው ለነሱ በየጊዜ በየወቅት የሱ ዋና አለማ ዋና ትውከት የሚሰጠው ሁሌ ልዩ ፖሊስ ስለነበረ ነው። እና በዛ ምክንያት ብዙ ብዙ ኃይል አግኝታቸዋል እና ብዙ ጥንካሬ ሰጣቸው። የክልሉ ሕዝብ በክልሉ ለሚታዩ የመልካም አስተዳደር እጦትና ለሌሎች ፖለቲካዊ ችግሮች በአንድ በኩል እንዲሁም በክልሉ ለተፈጸሙና ለሚፈጸሙ ግዙፍ የሰብአዊ መብት ጥሰቶች ህዝቡና ሂማን ራይትስ ዎችን የመሳሰሉ ዓለም አቀፍ የመብት ድርጅቶች ከብዙ ጊዜ ጀምረው የኢትዮጵያ የሰብአዊ መብት ኮሚሽን ደግሞ ከጥቂት ጊዜ በፊት ተጠያቂ ያሏቸው ስልጣን የለቀቁት የክልሉ ፕሬዝደንት እና በሳቸው ቁጥጥር ስር ይገኝ የነበረው የሚገኘው ልዩ ፖሊስ ለምን ይህን ሁሉ የመብት ጥሰት ሲፈጽም የኃይል እርምጃ ሲወስድ ለምን ችላ ተብሎ ቆየ? አቶ መሐመድ፣ በአንድ ምክንያት፣ ቅድም እንዳልነው ልዩ ሀይል የፈጠረው በፌደራል ባጀት ነው። በፌደራል ፍላጎት ነው። በፌደራል ዓላማ ነው። አስፈጻሚ ደግሞ አቶ አብዲ ነበረ። ከዛ በኋላ የሶማሊ ክልል ሁኔታው እንደ ሌላ ክልሎች ማየት አይቻልም። ሶማሊ ክልል ጦር ጦር ቦታ ሲነበር ነው ማስታወስ የምንችለው እና ኦንሌፍ ኦግኔግ የሚባለው ስላሉ እነሱ በከፍተኛ ኃይል መሸነፍ ስለነበራቸው አለማዎቹ እንደሌላ ክልሎች መሆን አይችልም። ስለዚህ በዛ ምክንያት ነው ብዙ ብዙ መብቶች የተገፋ ብዙ ችግሮች እየተፈጠረ በልዩ ኃይል ሲር ማለት ነው እና ኦንሌፍ ለመሸነፍ ኦግኔግ ለመሸነፍ ሰላም ለመፍጠር እድገት በየቦታ ለመድረስ የተፈጥሮ ሀብት ለማውጣት ልዩ ሀይሉ አስፈላጊ ነበረ። እና እነሱ በዛ ምክንያት ሰው ብዙ ሰዎች ነው የተገደለው፣ ብዙ ሰዎች ነው የተባረው ከሀገር፣ እና ብዙ መብቶች ነው የተተፉ። ስለዚህ ዋናው ችግር ደግሞ ኢትዮጵያ እንዳለ ሰብዓዊ መብት ኦፕን የሆነ ነገር አልነበረም በፌደራል ደረጃም በክልል ደረጃም ሰብአዊ መብት በየቦታ በጣም ችግር ነበረ። ግን ሶማሌ ክልል በጣም ከፍተኛ እጅግ ከፍተኛ ነበረ። ምክንያቱም በዛ በኩል አልሸባብ ስላለ ውስጡም ኦግንክ ስለነበሩ በቃ ምክንያት ታገኝ እና አቶ አብዲ ደግሞ በራሱ ስልጣን ለመቆየት ረዥም ጊዜ ለመቀመጥ ተጠቀመ። ስለዚህ ልዩ ልዩ ሀይል ምንድነው ያሰራው አታድም ረዥም ጊዜ ስልጣን እንዲቆይኑ ያደረጉት ለፌዴራል ፌዴራል አላማ ደግሞ አስፈጸሙት። ኦግነግም ብዙ ጉዳት ነው ያደረሱት። በዛ ምክንያት ነው ሰብአዊ መብት ትን የተጠፉ እስከዚህ ለምን ለምን ደርሰዋል? ስንል ከዚህ በፊት የነበረ ፌዴራል መንግስት ብዙ ጊዜ ነው ክስስ ወይስ አመልከጫ የመጣ ከህዝብ በኩል ማለት ነው ወይስ ከሁማን ራይት ዎች ከበርካታ ድርጅቶች ግን የነሱ ዓላማ ስለነበረ የነሱ ባጀት፣ የነሱ ድጋፍ ልዩ ስለተሰራ ምንም ማድረግ አልቻሉም ወይ አልፈለጉም ማለት ይቻላል። አቶ ቻላቸው፣ እንግዲህ በመጀመሪያ ደረጃ በሶማሌ ኢትዮጵያ ሶማሌ ክልል ብቻም ሳይሆን በሌሎችም ክልሎች በርካታ የሰብአዊ መብት ጥሰቶች ሲፈጸሙ ተጠያቂነት አለ ወይ ብሎ መጠየቅ ያስፈልጋል። ተጠያቂነት ነበሩ ላለፉት ሶስት አመታት በተለያዩ ክልሎች በቤንሻንጉልም ይሁን በኦሮሚያ ክልልም የሚሆን በጋምቤላ የሚሆን የተለያዩ የመብት ጥሰቶች ተፈጽመዋል። ማንነት ላይ ያነጣጠሩም ሆኑ ወይም በሌላ መንገድ ብዙ ችግሮች ተፈጥረዋል። ተጠያቂነት ግን ሲሰፍን አላየንም። በመሰረቱ በዋናነት ኦሮሚያ ክልልም ሌሎች ክልሎችም ሲያደርጉ ያየ ነው። በዚህ ችግር ውስጥ የተሳተፉ በታች አመራሮቻችንን አባርረናል የሚል ነው። ስለዚህ ይሄ የህገ ተጠያቂነት አይደለም። ከአንድ ከስልጣን ማባረር በቂ አይደለም ይሄ። ስለዚህ በአጠቃላይ በሀገሪቱ የሰብአዊ መብት ጥሰት ያካሄዱ አካላት በክልል ደረጃ ያሉ ተጠያቂነት አልነበረም። የሶማሌ ክልልን ብቻ ልዩ የሚያደርገው የለም። ምናልባት መወሳ በጣም ብዙ መሆኑ የሚደርሰው ጥሰት በከፍተኛ ደረጃ በዓለም አቀፍ ደረጃ በሰብአዊ መብት ተሟጋች ድርጅቶች መነገሩ ካልሆነ በስተቀር የተጠያቂነት ደረጃ በሌሎች በሀገሪቱ ክፍሎችም የለም። ሌላው የፌዴራል መንግስቱ ጥቅም ፍላጎት ምንድን ነው ነው ሰብአዊ መብት ጥሰት ላይ ተጠያቂነትን ማምጣት ነው ወይስ በክልሉ ሰላምና መረጋጋትን ማስፈን ነው? እነዚህ ሁለት ጥቅሞች በፌዴራል መንግስቱ ደረጃ ብናየው መንግስት የሚመርጠው የትኛውን ነው ብለን ብንጠይቅ የክልሉን መረጋጋትና ሰላም ነው ሰብአዊ መብትን፣ ተጠያቂነትን፣ ህግ የበላይነትን ማስፈንን የመሳሰሉት ነገሮች ሁለተኛ ደረጃ የሚመጡ ናቸው። ለፌዴራል መንግስቱ የአካባቢ የነዳጅ ያለበት ተብሎ ያው በቅርብም ተቤንቷል ተብሎ የተነገረበት ቦታ ነው፣ ግጭት ያለበት ቦታ ነው። የጎሳ ፖለቲካው ራሱ በኢሳዎች እና በሌሎችን በኦጋዴን ጎሳ ያለው መካከል የጎረቤት ሀገሮችን ጭምር እጅም ያስገባ ነው። ኢሳዎች አሉ፣ ጅቡቲ ጋር ኢሳዎች አሉ ወደ ሶማሌላንድ አካባቢ እንደዚሁም ደግሞ ኦጋዴን ደግሞ ስንሄድ ወደ ዋናዋ ሶማሊያ ደግሞ አለ ስለ ወደ ኬንያም ደግሞ ጋር የሚዋሰን አካባቢ ነው። አካባቢ እና የጎረቤት ሀገሮችንም ግጭት ውስጥ የሚከት ስለሆነ ፌዴራል መንግስቱ ከህግ የበላይነት ከተጠያቂነት ይልቅ ሰላምና መረጋጋት ላይ በማተኮሩ አሁን ያነሳሹ ጥያቄ የተጠያቂነት ጥያቄ ሰፍኖ አላየንም። እስካሁንም ድረስ ሌላው ከአሁን በፊትም የቀድሞው ጠቅላይ ሚኒስትርም ገልጸውታል። ጠቅላይ ሚኒስትር ሀይለማርያም ደሳለኝ ክልሉ ላይ ከፍተኛ የሆነ በፌዴራል እና በክልል ስልጣን አካላት አማካኝነት የኮንትሮባንድ ጥቅም ግንኙነት ሰፍኗል። ይሄ ግንኙነት ውስብስብ የሆነ መረብ በዘረጋበት ሁኔታ ፌዴራል መንግስቱ የራሱን አካላት በምን መንገድ ነው ተጠያቂ ማድረግ የሚችለውም የሚል የችግር አለበት። ፌዴራል መንግስቱ ራሱ አንደኛ ጸጥታ ኃይሉ፣ የጦር ሰራዊቱ በዚህ የኮንትሮባንድ ትስስር ውስጥ ገብቷል የሚል አስተማማኝ መረጃዎች አሉ። የፌዴራል መንግስት የተወሰኑ አካላትም እንደዚሁ አሉበት። የክልልም አለበት። ይሄ ውስብስብ እንትን ባልተበጠሰበት ሁኔታ ማን ማንን ነው ለይቶ ተጠያቂ ማድረግ የሚችለው የሚል ችግር አለ። በሶስተኛ ደረጃ ባነሳ የምንችለው መጨረሻ ላይ አሁን በኢህአዴግ አባል ድርጅቶች አማካኝነት የስልጣን ፉክክር ሲደረግ፣ እሱ ላይም የሶማሌ ክልል ምንም እንኳ አባል ፓርቲ ባይሆንም አገር ፓርቲ ቢሆንም እንደ አንድ ሁነኛ ሚና ተጫዋች ነው የሆነው። ከሆዴድ ጋር በገባበት ግጭት አይነተኛ ሚና በተለይ በጸጥታው ረገድ ሲጫወት ነው ያየነው። ከሆዴድ ጋር በገባበት ቅራኔ እና በአጠቃላይ የአገሪቱ ችግር የአጠቃላይ የመንግስት ችግር ሆኖ ያነሳችው ጥያቄ በሶማሌ ክልል ደግሞ ልዩ የሚያደርገው ያው ያነሳናቸው ነጥቦች አማካኝነት ነው ብሎ ማለት ይቻላል። አቶ መሐመድ፣ በሶማሌ ክልል ችግሮች እየከፉ ሲሄዱ እየታየ የክልሉ ተቋማት እርምጃ መውሰድ ላይ ሚና ሊጫወቱ አይችሉም ነበር። በፍጹም። እሱ ተቋማት ሳይሆን ማንኛውም ሰው ሶማሌ ክልል ውስጥ ያለው መናገርና እርምጃ መውሰድ ሳይሆን ኦፕንሊ መናገር የቻለ ሰው አልነበረም። ምክንያቱም ቻላቸው እንዳለ ሁለት እርምጃ ነበራቸው። ሰላም ለመረጋጋት ወይስ የሰው መብት ማክበር። ያ ነው ፌደራል መንግስት መምረጥ ያለበት ሶማሌ ክልል ያ መምረጥ ያለበት ዋናው ፕራዮሪቲ ሰላምና መረጋጋት ነበሩ። ተፈጥሮ ሀብት ማግኘት ነዳጁ ማውጣት ነበረ። ሶስተኛ ደግሞ ኦግነግ ማሸነፍ ነበር። እነኚህ ነገሮች ሲላሉ ሁሌ አቶ አብዲና ልዩ ኃይሉ ወደ ራይት ሳይድ ነው ማለት ነው ትክክል ትክክለኛው ሳይድ ናቸው ማለት ይችል ነበረ፣ በፌደራል አይን የሚናየው ስለዚህ ፈላጎትም ካለ በምክር ቤትም ወይ በሕዝብ በኩልም ወይ ሌሎች ተቃውሞዎች ወይ ድርጅቶችም ፈላጎትም ካለ ማንም መናገር አልችልም ነበረ። ሁለተኛ ደግሞ አቢ በጣም የእነዚህ አይነት ነገሮች ጉዳይ እነዚህ አይነት ነገሮች ስለ ማጥፋቱ ስለሚያውቀው እሱ ሲስተም የሚገቡ ሰዎች በምክር ቤት በኩልም ቢሆኑም ወይስ በወረዳ አስተዳዳሪዎች እንዲሆኑም እሱ የመረጠ ሰዎች ናቸው እና እሱ በሱ አፍ ነው የምናገሩት እንጂ በህዝብ አፍ ወይ በህዝብ ኃላፊነት ወስዶ መናገር የሚችሉ ሰዎች አልነበሩም። ዛሬ እሱ ያለው በቃ ያ ነው። ትክክል። ምክር ቤት ኃላፊም ያ እርምጃ ነው የሚወስደው። ወረዳዎቹም ዞን ዞን ኃላፊዎችም ካቢኔቱም እንዳለ በሱ ሰልፍ ሰልፍ ናቸው። ስለዚህ በዚህ ቦታ ህዝብ በአንድ በኩል ሆኗል፣ መንግስት አንድ በኩል ሆኗለች ከን ልዩ ፖሊሱ ማለት ነው። ስለዚህ ማንም መቆጣጠር አልቻለም፣ ማንም መናገር አልቻለም። አንዳንዴ ዳያስፖራው መናገር ሲችሉ ነበሩ ነው የምናስታውሳቸው። ፌስቡክ አንድ ኮሜንት ከጻፍከው ማለት ነው የጻፈው ሰውዬው ቤተሰብ ወይ ዘመድ ይታሰር ነበረ። ስለዚህ አንተም አገር ውስጥም ከሌለ ውጭ ውጭ ያለ ያንተ ዘመድ አገር ውስጥ ያሉ ይታሰሩ ነበር። አንተ ያልከው ነገር ወይ የጻፍከው ነገር የተማሩ ሰዎች አካዴሚሽን እንዳለ ሶማሌ ክልል ውስጥ ወይ ክልል ውስጥ ያሉት ወይ ዳያስፖራ የሚኖሩት ምንም መናገር አልቻሉም። ምንም መጻፍ አልቻሉም። እንደዚህም ከሚዲያ ጋር ተነጋገረንም አልቻለም። ያ ችግር የፈጠረው አቶ አዲ ብቻ አይደለም፣ ልዩ ፖሊሱን ብቻ አይደለም። እነሱ አስፈጻሚዎቹ ነበሩ ግን አቅጣጫው ዳይሬክሽኑ ከፌደራል መንግስት ነበረ የተሰጠው። አቶ ቻላቸው እንግዲህ አቶ አቶ መሀመድ ያሉት አሁን በትክክል የምጋራው ነው። ከተለያዩ የክልሉ ተወላጆችም ተሰማው የነበረ ነው። ይሄ በጽሁፍም በተለያዩ ሶሻል ሚዲያም የሚጻፉ እንትኖች ካሉ ቤተሰቦቻቸውን ማስፈር ማስፈራራት፣ እና አፋቸው እንዲዘጉ ማድረግ በርካታ ጊዜ ስጠቀሙበት የነበረ ነው የክልሉ ፕሬዚዳንት እና በአካባቢያቸው ያሉ በአጠቃላይ። ላነሳሹ ጥያቄ ግን ይሄ መንግስት ስርዓት የሚባለው ነገር እኮ የለም እኮ ሶማሌ ክልል ላይ አልነበረም። ላለፉት ዓመታትም አሁንም ቢሆን የለም። በመሰረቱ በአጠቃላይ በታዳጊ ክልሎች አለ ብሎ ማለት የሚቻልም አይደለም መንግስታዊ የሆነ ህገ መንግስታዊ አሰራር፣ በሶማሌ ክልል ሲሆን ደግሞ ይብሳል። ስለዚህ ምክር ቤት፣ የስራ አስፈጻሚ፣ የፖለቲካ ፓርቲ ሶህዴፓ፣ የሶማሌ ህዝቦች ዲሞክራሲያዊ ፓርቲ የሚባሉት ነገሮች በሙሉ በጥቅም ሰንሰለት ውስጥ ታስረው በሹመት የራሳቸውን የቅርብ ሰዎች ሹመው ሹመው ሹመው አንድ ድምፅ ብቻ እንዲንጸባረቅ አድርገውታል ፕሬዚደንቱ። ስለዚህ ፓርቲው እማናየው እኮ ለዛ ነው ተቃውሞውን በአብዛኛው የምንሰማው ከዲያስፖራው ወይም ደግሞ አዲስ አበባ ላይ ከስልጣናቸው ተነስተው ወደ አዲስ አበባ ከሸሹ የቀድሞ የካቢኔ አባላት ነው። ክልሉ ላይ ግን ፍትጊያ አናይም። የተቋማት ፍትጊያ ወይም የፓርቲ ውስጥ እንደዚህ ከፍተኛ ንትን አናይም እና አስረውታል። በግንኙነት መረብ ውስጥ አስገብተውታል። በዛ ቀልበት ውስጥ አስገብተውታል እና ትክክለኛ የሆነ የህገ መንግስታዊ ተቋማት ሆነው ፋንክሽን ሊያደርጉበት የሚችሉበት አሰራር አልተዘረጋም። ቅድም እንዳልኩት ቤተሰባዊ የሆነ አሰራር፣ በጥቅም ላይ የተመሰረተ ግንኙነት ዘርግተዋል እና መንግስታዊ ይዘት የለውም። ያጠቃላይ የክልሉ አስተዳደር ፐርሰናላይዝድ ሆኗል፣ ግለሰባዊ ሆኗል የሚል ነው አስተያየት ያለ። አድማጮቻችን ለውይይት የተያዘልን ጊዜ ሊጠናቀቅ በመቃረቡ በውይይቱ የተሳተፉትን የፖለቲካ ሳይንስ ምሁራኑ አቶ መሐመድ ኦስማንንና አቶ ቻላቸው ታደሰን ከልብ እያመሰገንኩ ውይይታችንን እዚህ ላይ ያበቃለሁ። በደህና ቆዩን።